ኢትዮጵያዊነት ይዞ ነው ስንወርቅና ስንሞት የነበረው በየኤርትራና በትግራይ በረሃብ ውስጥ። ነገር ግን አፋችን ተሸብበን በተፈጠረ ህብረ ካፍ በገዛ ሀገራችን አፍረን የሆነው ነገር እየሆነ በቃ ምን እናርገው መቸስ እያልን ሳንኖር የምንኖር እየመሰል ኖረናል። ውሸታችንን ሻምበል ገብረመድን ቢረጋ ከኢትዮጵያ ሸማቾች መብት ጥበቃ ማኅበር። የኢትዮጵያን ሀገረ መንግሥት ለሁላችንም ህልምና ትልም አቃፊ እንዲሆን አድርጎ ሪኮንስትራክት ማድረግ ህገ መንግሥታዊ ስርዓቱን ሁላችንም በሚያስማማ መንገድ ዳግም በመመስረት ሂደት ውስጥ ናሽናል ዳያሎግ ቁልፍ ሚና ይጫወታል። ይህንን ደግሞ በመስራት ረገድ የሲቪል ማህበራት የማይተካ ሚና አላቸው። ዶክተር ሰሚር ዩሱፍ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ተመራማሪና በጸጥታ ጉዳዮች ጥናት ተቋም የሚሰሩ ናቸው። ሁለቱም እንግዶች በኢትዮጵያ የሚገኙ የሲቪል ማኅበራት ሰሞኑን አዲስ አበባ ላይ ድትን ውይይት ተንተርሰው ለአሜሪካ ድምፅ ከሰጡት አስተያየት የተወሰደ ነው። የሰዓቱን የዓለም ዜና ተከትሎ በሚቀርበው ቅንብር ይመለሳሉ። በመቀሌ ዩኒቨርሲቲ የተዘጋጀ ጉባኤ ተንተርሶ የተጠናቀረ ሌላም ዘገባ ደርሶናል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ሳምንታዊው ቅንብር የሙዚቃ ቃናም ተሰናድተዋል። ሰላም ጤና ስጠልኝ፣ እንደምናመሻችሁ። የተከበራቸው አድማጮች ከቅዳሜ ታህሳስ 11 2012 ዓ ም ልንኝ ንግሥቱ ታምሬ ፕሮግራሙን ይመራልናል። አሁን ወደ ቀዳሚው የዓለም ዜና መልካም ምሽት። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የቴክኒክ መሐንዲሱ ኒክ ኢቫኖፍ በስቱዲዮ መሳሪያዎች ላይ ይገኛል። በምስራቅ ጎጃም ዞን ሞጣ ከተማ የሃይማኖት ተቋማት ላይ ትናንት በተፈጸሙ ጥቃቶች የተጠረጠሩ አምስት ሰዎች በቁጥጥር ስር መዋላቸውን የአማራ ብሔራዊ ክልላዊ መንግሥት አስታወቀ። ቁጥራቸው ሦስትና አራት በሚል እየተገለጸ ያለ መስጊዶች መቃጠላቸውን ከአማራ ክልል መንግስት እንዲሁም ከክልሉ የእስልምና ጉዳዮች ጠቅላይ ምክር ቤት የወጡ መረጃዎች አመልክተዋል። የክስተቱ መነሻ ከተማይቱ ውስጥ በሚገኘው ቅዱስ ጊዮርጊስ ቤተ ክርስቲያን ላይ የደረሰውን ቃጠሎ ተከትሎ የተሰራጨ መረጃ መሆኑንም የክልሉ መንግስት አስታውቋል። ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ላይ ባሰፈሩት መልእክት በእምነት ተቋማት ላይ የሚፈጸሙ ጥቃቶችን አውግዘዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስም ድርጊቱን አውግዘዋል፣ አጥፊዎችም በሕግ እንዲጠየቁ ጥሪ አቅርበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም ተመሳሳይ ጥሪ አቅርበው ሁኔታውን የሚያጣራ ቡድን ወደ ስፍራው እንደሚላክም አመልክተዋል። ባህር ዳር ያለችው ሪፖርተራችን አስቴር ምስጋናው በዝርዝር ዘገባው ላይ እየሰራች ነች። እንደተጠናቀቀ ዘገባውን ሙሉን እናቀርብላችኋለን። ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ዜና ነው እየሰማችሁ ያላችሁት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱን የአንድ ነጥብ አራት ትሪሊዮን ዶላር በጀት ትናንት ፈርመዋል። በጀቱ የወጣው እስከፊታችን መስከረም ላለው ጊዜ ሲሆን ፕሬዚደንቱ ፊርማቸውን ከማስፈራቸው በፊት ትናንት እኩለ ሌሊት ላይ መንግስቱ ገንዘብ ጨርሶ በከፊል ሊዘጋይም ይችላል የሚል ስጋት አሳድሮ ነበር። ለመከላከያ ፖሊሲ ከተመደበው የ738 ቢሊዮን ዶላር ወጪ ጋር የሀገሪቱን የጠፈር ኃይል እንዲቋቋም ትዕዛዝ ሰጥተዋል ፕሬዚደንቱ። ለጦር ኃይሎቹ አባላትና ሁለት ሚሊዮን ለሚሆኑ የመንግሥት ሲቪል ሠራተኞችም የሶስት ነጥብ አንድ ከመቶ የደሞዝ ጭማሪን ያካተተው ይህ በጀት በተጨማሪም በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ ለፌዴራል ሠራተኞች የሶስት ወራት የሚከፈል የወሊድ ፈቃድ እንዲሰጥም ይፈቅዳል። የፕሬዚደንት ትራምፕ ሀሳብ የሆነው የሀገሪቱ ጦር ስድስተኛ ክንፍ የሚሆነው የጠፈር ኃይል መቋቋም ውሳኔ የሚጸደቀው በዚሁ የተራዘመ የወሊድ ፍቃድ ድርድር አካል ሆኖ እንደሆነም ተገልጿል። ሶሪያ፣ ደቡብ ምስራቃዊቱ ኢድሊብ ክፍለ ሀገር ውስጥ በመንግስቱ ኃይሎችና በተቀናቃኞቻቸው መካከል በተካሄደ ጦርነት በ24 ሰዓት ወጣት ውስጥ 112 ሰው መገደሉን እንግሊዝ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን ትናንት ምሽት ላይ አስታውቋል። በአካባቢው አስር ቀበሌዎችን የተቆጣጠሩት በሩሲያ የአየር ድብደባና በሚሊሺያ ኃይሎች ይደገፋሉ የሚባሉት የመንግስቱ ተዋጊዎች እያጠናከሩ ባሉት ውጊያ በሀገሪቱ ውስጥ እጅግ የተስፋፋ ሰብአዊ አደጋ ሊፈጠር ይችላል ሲል ቡድኑ አስጠንቅቋል። ከትናንት አንስቶ እስከ ዛሬ ማለዳ በቀጠለው ውጊያ 460 የአየር ድብደባዎች መካሄዳቸውን 42 የሶሪያ ጦርና የደጋፊዎቻቸው ሚሊሻ አባላት እንዲሁም ሰባ ተቃዋሚዎችና የጂሃዲስት ቡድኖች ተዋጊዎች መገደላቸውንም ቡድኑ አክሎ ጠቁመዋል። ባለፉት 8 ወራት ውስጥ በተካሄዱ ውጊያዎች ከተገደሉት 5104 ሰዎች 1317ቱ ሲቪሎች መሆናቸውም ተነግረዋል። የሰሜን ኮሪያ የሰብአዊ መብቶች አያያዝ እየተበላሸ እንደሆነ በመግለጽ አንድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ ባለሥልጣን ሰሞኑን ለአሜሪካ ድምፅ የሰጡት መግለጫ በእጅጉ ያስቆጣት መሆኑን ፒዮንግያንግ ዛሬ አስታወቀች። ኃላፊነት ለጎደለው አስተያየት ዋሽንግተን ውድ ዋጋ ትከፍላለች ሲል ዝቷል የውጭ ጉዳይ መስሪያ ቤቷ። የሰሜን ኮሪያ የሰብአዊ መብቶች ረገጣዎች ሀገራቸውን በእጅጉ እንደሚያሳስባት ነበር አሜሪካዊው ባለሥልጣን ለቪኦኤ ተናገሩት። ፖላንድ ዳኞችን ከሥራቸው የማባረርን አሰራር የቀለለ እንዲሆን ለማድረግ ያወጣቸው አዲስ ሕግ በሀገሪቱ ውስጥ የዳኝነት ዘርፉ ነጻነት እንዳይኖረው ሊያደርግ የሚችል መሆኑን በመጥቀስ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ቢሮ ስጋቱን ገልጿል። በገዢው የህግና ፍትህ ፓርቲ የቀረበው ህግ በሀገሪቱ ፓርላማ የህግ መምሪያ ትናንት ጸድቋል። ህጉ የዳኞችን የመደራጀትና ሐሳብን የመግለጽ መሠረታዊ ነጻነት ይገድባል፣ በገለልተኛነታቸው ላይም ጫና ያሳድራል ሲል ነው የዓለሙ የመብቶች ጥበቃ ጉዳዮች ቢሮ ስጋቱን ያሰማው። ዳኞች ለፖለቲካ ጉዳይ መጎተት የለባቸውም ወደ ችሎትም ፖለቲካ መዝለቅ የለበትም ብለዋል። የቢሮው ቃል አቀባይ ሩፐርት ኮልቪ ጄኔቫ ለምትገኘው ሪፖርተራችን ሊሳ ሽላይን ዛሬ በሰጡት ቃል። አንድ የፓኪስታን ፍርድ ቤት እምነትን አንቋሸዋል በሚል በአንድ ምሁር ላይ ትናንት የሞት ፍርድ ወስኗል። የ33 ዓመት ዕድሜያቸው ላይ የሚገኙት ጁኔዲ ሃቬስ ከስድስት ዓመታት በፊት የተከሰሱት በፓኪስታን ሙስሊሞች ላይ ዘልፋ ሰንዝረዋል በሚል ነበረ። በተከሳሹ ላይ ተጀምሮ የነበረው ክስ ላለፉት ስድስት ዓመታት ሲጓተት ቆይቷል። ክቡራትና ክቡራን አድማጮች የዜናው ሰዓት አብቅቷል። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ አሉላ አልመለሳችሁም። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው ዝግጅት ነው የምወስዳችሁ። በኢትዮጵያ ሰላም የሲቪል ማኅበራት ሚና በኢትዮጵያ የሚገኙ የሲቪል ማኅበራት ሚና በአገሪቱ ሰላም በሚሰፍንበትና ግጭቶችን በሚወገዱበት ሂደት የሚኖራቸውን ሚና እንዲወጡና በጋራም ሊንቀሳቀሱ እንደሚገባ ሰሞኑን በአዲስ አበባ የተካሄደው ውይይት ተሳታፊዎች ተናገሩ። ማኅበራቱ ከለውጡ በፊት የነበረውና ለአስር ዓመታትም በስራ ላይ ከቆየው አሳሪ አዋጅ ተጽዕኖ በቶሎ መውጣት ያለመቻላቸውም ተገልጠዋል። ሲቪል ማኅበራቱ ካለፈው የካቲት አንስቶ ተግባራዊ መሆን የጀመረውን አዲስ አዋጅ በመጠቀም ሚናቸውን ማፋጠን እንዳለባቸው የሚያሳስቡ መኖራቸውን ጠቅሶ ሰሞኑን በአዲስ አበባው የተባበሩት መንግስት የአፍሪካ ኢኮኖሚክ ኮሚሽን አዳራሽ የተካሄደው ውይይት የተከታተለው እስክንድር ፍሬው ተከታዩን አጠናቅሯል። የተዘጋጀው የውይይት መድረክ ወቅታዊ ችግሮች የተነሱበት፣ ሀሳቦች የተንሸራሸሩበት ነው። በክርስቲያን በጎ አድራጎትና ልማት ድርጅት ሲሲአርዲ አማካኝነት በተዘጋጀው በዚሁ መድረክ ታዲያ በርከት ያሉ የሲቪል ማህበራት እና መንግስታዊ ያልሆኑ ድርጅቶች ተወካዮች ተሳትፈዋል። ማህበራቱ በኢትዮጵያ እየተከሰቱ ያሉ ግጭቶችን ከማስወገድ አንጻር ከፍተኛ ሚና መጫወት አለባቸው የሚለው በተሳታፊዎቹ ጎልቶ የተነሳ ነጥብ ነው። የተለያዩ የሲቪል ማህበራትን እና መንግስታዊ ድርጅቶችን ወክለው የመጡ ተሳታፊዎች የሰጧቸው አስተያየቶች ይህንን ያንጸባረቁ ናቸው። ከኢትዮጵያ ሸማቾች መብት ጥበቃ ማህበር የመጡት ሻምበል ገብረመድኅን ቢረጋ በትምህርት ቤቶች ጭምር ስራዎች መሰራት እንዳለባቸው ነው ያሳሰቡት። ትምህርት ቤቶች ጋር እንጀምር፣ ከቤት ጀምሮ ትምህርት ቤቶች ጋር በስነ ስርዓት። ሁላችን በየአካባቢያችን ትምህርት ቤቶች አሉ። ህጻናትን በቃ ሄደን ሰላም እንስበካቸው። አሁን እኮ የኔ ልጅ በየቀኑ ምነግረኝ ኤገሌ ብሎ ስነግረኝ በዘሩ ነው ምነግረኝ ኤገሌ እኮ ትግሬው፣ ኤገሌ ወላለጋ፣ ወላለቀ፣ ወላይታው፣ ጎንደር፣ አማራው ይላል እንጂ ኤገሌ በጓደኛ እንኳ በስሙ አይነግረኝም። ይህንን ከጭንቅላታቸው ማውጣት አለብን። ዓይናችን እያየ ኢትዮጵያዊነታችን ጠፍቷል። እኔ የቆስኮልኩባት የጫጥንቴ ጥይት ተሸክመ የሚኖርባት ኢትዮጵያ እኔ ከወላይታ ተነስቼ ኤርትራና ትግራይ ስዋጋ ኖርኩ። ሶሪ ለምን ለምን እንደተሸከምነው በእኛ ላይ እንደተቆለለብን ውሸት አይደለም። እኛ ትክክለኛ ኢትዮጵያዊነት ይዞ ነው ስንወርቅና ስንሞት የነበረው በየኤርትራና በትግራይ በረሀብ ውስጥ ነገር ግን አፋችን ተሸብበን በተፈጠረ ፍብረካ ፍብረካ እኛ አፍረን፣ በገዛ ሀገራችን አፍረን፣ የሚሆኑ ነገር እየሆነ በቃ ምን እናድርገው መቸስ እያልን ሳንኖር የምንኖር እየመሰልን ኖረናል። ውሸታችንን ውሸታችንን ይሄንን ኢትዮጵያዊነትን እናምጣ። ሁላችንም ቆርጠን እነሳ ኢትዮጵያዊነታችን ለማምጣት ካልቆረጥን በስተቀር ይሄ ዘረኝነት ወንድሜ፣ እንደ ቀላል ያሳለፍከው ነገር ትልቁ መንስኤ እሱ ነው። በ2001 ዓመተ ምህረት የወጣውና ለ10 ዓመታትም በሥራ ላይ የቆየው የኢትዮጵያ በጎ አድራጎት ድርጅቶችና ሲቪል ማኅበራት አዋጅ ከተሻሻለ አንድ ዓመት እንኳን አልሞላውም። ከበርካታ ተቃውሞና ቀስቀሳ በኋላም ነው አሳሪ በሚል ሲገለጽ የቆየው አዋጅ ከለውጡ በኋላ የተሻሻለው በሌላ የተተካው ከኦሮሞ ራስ መረራጃ ድርጅት የመጡት አቶ ሙልጌታ ደበብ አስተያየት የሚነሳውም የቀድሞ አዋጅ እንዲቀየር የተደረገውን ጥረት በማስታወስ ነው። እዚህ ሀገር ላይ መብት ለማግኘት የምንታገለውን ያህል መብቱን ካገኘን በኋላ የምንጫወተው ሚና ግን በጣም ደካማ ነው። ይህንን አዋጅ ለማስቀየር የተደረገው ፊልሚያ በሀገር ውስጥ አይደለም፣ እስከ ውጭ እስከ ኢንተርናሽናል ድረስ ፊልሚያዎች ተካሂደዋል። ብዙ ተጽፏል። ግን መብቱ ከተገኘ በኋላ አሁን ይኸው እንደምናየው አሁንም ስለ ሰላም ነው የምንማረው እንጂ ስለ መፍትሄዎቹ አይደለም፣ እየተነጋገርን ነው ያለ ነው። ይህንን አበክሬ ማንሳት ፈልጋለሁ። ስለዚህ እኔ እስቲ ሌሎች መብቶችንን አንጠይቅ ማለት አይደለም። ያሉንን መብቶች አሁን በሕግም በሀገር ደረጃም ያሉንን ቆጥረን እነዚህ መብቶች አሉ፣ በእነዚህ መብቶች ፍሬም ውስጥ ምን ሚና ተጫውተናል ከመንግስት ጋር ጠቅላላ ሲቪል ማህበረሰቡ ብለን ቆጥረን እናያቸው። በግል በድርጅት እንዲሁም እንደ ሲሲያርዴ ምን ተጫውተናል ብለን ራሳችን ጠይቅ እሱ ላይ እናቶክር። ቴነሽ እንደሚባሉ የገለጹት ሌላዋ አስተያየት ሰጭም የሲቪል ማህበራት ሚናቸውን ማፋጠን እንዳለባቸው አሳስበዋል። ስንት ሰው ሲሞት ነው እኛ የምንነቃው? ስንት ቤተክርስቲያን ሲቃጠል ነው? ስንት መስጊድ ሲቃጠል ነው? እንዴት ነው እንደ ሲቪል ሶሳይቲ ዛሬ ነው ወይ? እኔ ሲያርዴን አመሰግናለሁ። አሁን ዘግቶበታል ግን አልመሸም። ልክ ነው። ግን አሁን ነው ወይ መነሳት ያለብን? መጭው አንችልም ወይ ሲ አር ዲ ኤ ትልቅ ነገር የለውም። እንደ አስር አስራ አምስት ሰዎች ናቸው ሀገር ፍቅር ተሰብስበው፣ አስራ አምስት ሚሊዮን በአምስት ቀን በአስር ቀን የሰበሰቡት፣ የገንዘብ ችግር አይደለም። አንድ ላይ ግን መስራት አንችልም። ለምንድን ነው አንድ ላይ የማንሰራው? ለምንድን ነው እውለን የማንሰለፈው? ለምንድነው ነው የለውጡ አጋር ማንሆነው? ስህተት ካለ ደግሞ መናገር አለብን። መለወጥ መቻል አለብን። እኔ ህዝቡ እኮ አልተጣለም። ሰው እኮ አልተጣላም። የእኔ ቤተሰቦች ቤት ሲቃጠል ገጠር ያሉት ቤታቸውን ያዳነ ወይም እቃቸውን ያወጣ እዛው ያለ ህዝብ ነው። ህዝቡ ተጋብቷል፣ አብሮነው እየኖረ ያለው እኛን የሚያጣሉት ፖለቲከኞች ናቸው። ዶክተር ንጉሱ ለገሰ የውይይት መድረኩን ያዘጋጀው የክርስቲያን በጎ አድራጎትና ልማት ድርጅት ስራ አስፈጻሚ ዳይሬክተርና የሲቪል ማህበራት ፎረም የቦርድ ሰብሳቢ ናቸው። ለሲቪል ማህበራቱ በፍጥነት አለመንቀሳቀስ ምክንያቱ ለአስር ዓመታት ተጥሎ የቆየው ገደብ ተጽዕኖ መሆኑን ነው የሚያምኑት። ሲቪል ሶሳይቲው መንቀሳቀስ አለበት። ከህብረተሰብ ጋር አብሮ ያለው እንደውም በህብረተሰብና በመንግስት መካከል እንደ ድልድይ የሆነው የሚያገለግል አካል ነው። በአጋጣሚ ግን ባለፉት ዓመታት የነበረው ችግር ባለፉት አስር ዓመታት ማለት እችላለሁ። ሲቪል ሶሳይቲው በሰላም ዙሪያ በሰላም ግንባታ በግጭቶች ማስወገድ ዙሪያ ስራ እንዲሰራ አልተፈቅዶሎት አያውቅም ሁላችንም እንደምናውቀው ከዛ አኳያ። አሁን እንኳን በዚህ አንድ ዓመት ተኩል ጊዜ ውስጥ እንኳን በህጉ ምክንያት ማለት ነው በህጉ ምክንያት ታግዶ ነው የቆየው በአሳሪ ህግ ነበረ በስትሉት የነበረው ህግ ማለት የበጎ አድራጎትና ማህበራት አዋጅ የሚባለው ማህበራት ው እንደውም አዋጅ ቁጥር 621 ዝባር 2001 የሚል አዋጅ በጠቅላላይ የገደበው ስለነበር መንቀሳቀስ አይችልም ነበር። ያ አዋጅ በመከልከሉ ለአስር ዓመታት ምንም እንቅስቃሴ ሳያደርጉ የኖሩ የሲቪክ ማህበረሰብ አባላት በአሁን ሰዓት አዋጁ ሲፈቅድ እንኳን ከየት እንደሚነሱ የት እንደሚጀምሩ፣ ብዙዎቹ ተዘግተዋልም ተዳክመዋል። እውነት ለመናገር ሲአርዴ እንኳን የራሱ ትልቁ ድርጅት እየተንገዳገደ የነበረው ቤት አሁን ስንመለስ፣ ስለዚህ ከየት ነው የምንጀምረው የማለትና እንደ ከስክራች እንደ መጀመር አይነት ነው። ስታፉም ድሮ ልምድ ያለውም ስታፍ ብዙዎቹ ተለዋውጠዋል። የተሻሻለ አዋጅም ከወጣ ገና ጥቂት ወራት ናቸው ጋ ጥቂት ወራት ናቸው። እነሱንም በአሁኑ ሰዓት 2011 የካቲት ጀምሮ ነው ስራ ላይ ባለው እና በአሁኑ ሰዓት እሱም እየጠራ አዋጁም እንደገና ወደ ደንቡ ራሱ አፈጻጸሙ ምን ይመስላል የሚለውንም እስከ ቅርብ ጊዜ ድረስ እየተማር ትምህርት እየሰጠ ወርክሾፕ እየሰጠ ትንታኔ እየተሰጠበት ነው የቆየ ነውና አሁን በተግባር እንግዲህ እኛም ካጠናነው በኋላ ስትራቴጂክ ፕላናችንን እንደገና ሪፖዚሽን የማድረግ ነገር እየሰራን ነው ያለ ነው። ያለ ምንድን ነው እንደገና የማስተዋወቅ ማለት ነው። እንደገና የማስተዋወቅ አዲሱን ሕግ ለማካተት አዲሱ ሕግ እንዴ ተካቶ የዲሞክራታይዜሽን ስራ የአድቮኬሲ ስራ የሰላም ስራ ከኮሚኒቲ ጋር የመስራት ስራ የሚለውን ለማካተት፣ ከመብት ጋር የተያያዙ ነገሮችን ለማካተት በአሁን ስራ እየተካሄደ ነው ያለው። እንግዲህ ይህ ምን ማለት ነው? በአጠቃላይ እንደ አዲስ ጅምር ነው፣ እየጀመር ነው ያለ ነው ማለት ነው። ይሄ ለሲአርዴ ብቻ ሳይሆን ለሲቪክ ማህበረሰቡ በአጠቃላይ የምናካሄደውም ስብሰባ መነሻው ሲቪል ማህበረሰቡ እንዲህ አይነት ችግር ሲፈጠር ምን ማድረግ አለበት? የት መሄድ አለበት? ምን መስራት አለበት? የምንሰራበት አካባቢ ህብረተሰቡ ችግር ሲገጥሞ ሰላም በተመለከተ ዝም ብለን መቆመን ማየት አለብን ወይ? ስለዚህ የሚል ምክክር ለማድረግ ነው ዛሬ የምንወያየው። ዶክተር ንጉሱ፣ እዚህ ላይ አንድ የሚነሳ ጥያቄ አለ። ኢትዮጵያ እንግዲህ በታሪኳ የተለየ የሚባል ምርጫ ለማካሄድ እየተዘጋጀች ነው በሚል ዓለም አቀፉ ሕብረተሰብ ድጋፍ እያደረገ እንደሆነ ይታወቃል። በአንድ በኩል ደግሞ ምርጫው በተያዘለት ጊዜ መካሄድ ይችላሉ ወይ ብለው የሚጠይቁም አሉ። አሁን ካለው አጭር ጊዜ አንጻር ሲቪክ ማህበራት ዝግጁ ናቸው ወይ? ተቃዋሚዎች ዝግጁ ናቸው ወይ? ምርጫ ወር ዝግጁ ናቸው ወይ? መንግሥት ዝግጁ ናቸው የሚሉ ጥያቄዎች እንደሚነሱት ሁሉ የሲቪል ሶሳይቲው ኢትዮጵያ ውስጥ ያለው ዝግጁ ነው ወይ ለዚህ ምርጫ ይደርሳሉ? ይህ ምርጫ ለማገዝ አሁን በጊዜው የሚካሄድ ከሆነ ነው ወይስ መሸጋገር አለበት? በእናንተ? ምን ጥሩ ጥያቄ ነው። ሙሉ በሙሉ ዝግጁ ነው፣ ሀንድረድ ፐርሰንት ዝግጁ ነው ለማለት አልችልም። ነገር ግን በሲቪል ሶሳይቲ በኩል ያለውን ለመናገር ትንሽም ልምድና ብናገኝና ምን ይመስላል ሂደቱ፣ ምን መሆን አለበት ምን ይመስላል የሚለውን ለማየት የሲዳማ ሪፈረንደም ተሳትፈናል። አንተም እንደታዘብ እንዳየህን ሁሉ እና በሲዳማ ሪፈረንደም ላይ ሪፈረንደምና ምርጫው ናሽናል ምርጫው እኩል አይደለም፣ አንድ አይነት አይደለም፣ የተለያየ ነው። ምክንያቱም እኛ ሞር ኮምፕሌክስ ነው ሞር ኮምፕሊኬትድ ነው የተወሳሰበ ነው። እንደገና ደግሞ በጣም በዛ ያሉ ፓርቲዎች ናቸው የሚሳተፉት እንደምንደምሰማው እስከ መቶ ስልሳ የሚደርሱ ናቸው። ምናልባት እየቀለለ ሊሄድ ይችል ይሆናል እስከ ምርጫው መንግስት ምርጫው አለ እስካለን ድረስ እኛም የምንችለውን ያህል አቅማችንን እያሰባስበን ያለ ነው። ኦልሬዲ ቅንጅት ፈጥረናል። ብዙ ኮንሶርቲየሞች፣ ሰባት የተለያዩ ኮንሶርቲየሞች፣ ትልቅ የሆን አንድ ላይ ቅንጅት ፈጥረናል። በዛ ቅንጅት መሰረት አሁን ራሱ የቻለ አስመዝግበን ራሱን ችሎ ዳይሬክተር ኖሮት ግን ሆስት ኤጀንሲ ኖሮት ሆስት ኤጀንሲ ልምድ ያለው ኤጀንሲ ድጋፍ እንዲያደርግ ማለት የሚያስተናግዳቸው የሚያሰባስባቸው ድርጅት አድርገን ያን ስራውን ለማካሄድ ያቅደናል። በዚህ መልክ ውጤታማ ልንሆን እንችላለን ብዬ አስባለሁ። ለማንኛውም ግን ሊሚቴሽን አለ። በኛም በእኛም ብቻ ሳይሆን ውስንነት አለ። ውስንነት አለ በመንግስትም በእኛም በፓርቲዎችም አካባቢ ገና ስለሆኑ እሱን እንግዲህ መንግስት ብጥሪ ባደረገ ሰዓት እንድሳትፋለን ብለን በሙሉ አቅማችን እየተዘጋጀን ያለ ነው። በአጭሩ ወይን መልሱ ላይ ዜጋ በቃለሁ ቢራዘም ቢራዝም ትመርጣላችሁ? ምርጫው በቂ ዝግጅት ለማግኘት ወይስ በተካሄደለት በታቀደለት ጊዜ መካሄድ አለ መቼም ወሳኝ አካል ሌላ ነው። ግን ትንሽ ቢራዘም በቂ ጊዜ ተጨማሪ ጊዜ ይሰጠናል ብዬ አስባለሁ። እንደው ከምናስበው ግንቦት እስከ መስከረም እንኳ ቢሄድ ትንሽ የተሻለ ጊዜ ተጨማሪ ልናገኝ እንችላለን እና የተሻለ ዝግጅት ለማድረግ እንችላለን ብዬ አስባለሁ። ዶክተር ሰሚር ዩሱፍ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪና በፀጥታ ጉዳዮች ጥናት ተቋም የሚሰሩ ባለሙያ ናቸው። አሁን ባለው የኢትዮጵያ ተጨባጭ ሁኔታ የሲቪል ማህበራት ከፍተኛ ሚና ሊጫወቱ እንደሚገባ ነው ያብራሩት። የሲቪል ማህበራት የማይተካ ታሪካዊ ሚና መጫወት ይችላሉ ብዬ ይገባቸዋል ብዬም አምናለሁኝ። ለምሳሌ አንዳንድ ጉዳዮችን እዚህ ጋር ለማንሳት እሞክራለሁኝ። የብሔር ክፍፍልን በሚመለከት የሲቪል ማህበራት ሁለት ቁልፍ ሚናዎችን ሊጫወቱ ይገባል ይችላሉ ብዬ አምናለሁ። አንደኛ፣ ህብረተሰባችን ውስጥ ከብሔርተኝነት አጀንዳ ውጭ ያሉ በርካታ አንገብጋቢ ጉዳዮችን በማውጣት ወደ ህብረተሰቡ በመውሰድ ለህብረተሰቡ በመሸጥ ህብረተሰቡን በነዛ ጉዳዮች ላይ በማነቃቃት በማንቀሳቀስ የአስተሳሰብ አድማሳችንን ለማስፋት ጥረት ማድረግ አለባቸው ብዬ አስባለሁ። አጀንዳዎቻችን በርካታ መሆን አለባቸው። ኢትዮጵያ ውስጥ ሊያሳስቡን የሚገቡ ጉዳዮች ብዙ ናቸው ብዬ አስባለሁ። ከወጣቶች ጋር በተገናኙ፣ ከሴቶች ጋር በተገናኘ፣ ከአረጋውያን ጋር በተገናኘ ከአብርሆት ኤንላይትንመንት ጋር በተገናኘ ከመኩንያዊ አስተሳሰብ ክሪቲካል ቲንኪንግ ጋር በተገናኘ ከበጎ አድራጎት ጋር ቮሉንተሪዝም ጋር በተገናኘ ከህዝብ ብዛት ጋር በተገናኘ በርካታ ስራዎች ገና መሰራት አለባቸው ብዬ አስባለሁ። እነዚህን አጀንዳዎች በማውጣት ኖን ኤትኒክ የሆነ ከብሔርተኝነት አለፍ ያለ ከዛ ጋር ሊገዳደር የሚችል ወይም ደግሞ ተጨማሪ አጀንዳዎችን ጠረጴዛው ላይ በማስቀመጥ ህዝቦች ውስጥ እንዲሰርጹ በማድረግ እነዚህ ጉዳዮች የብሔርተኝነትን አፒል ኃይሉን በተወሰነ መንገድ ለመግራት ጥረት መደረግ አለበት ብዬ አስባለሁ። የሲቪል ማህበራት ይህንን በማድረግ ትልቅ ሚና መጫወት አለባቸው የሚል እምነት አለ። አንደኛው ይሄ ነው። ሁለተኛው አሁንም ከብሔር ክፍፍል ጋር በተገናኘ ታሪካዊ የሲቪል ማህበራት ሚና ብዬ መወስደው፣ ምናልባትም የማይተካ ሚና ብዬ መወስደው ኢትዮጵያ ውስጥ ሀገር አቀፍ የሆነ የምክክር መድረክ ማዘጋጀት ነው። ናሽናል ዳያሎግ የሚባለው ማለት ነው። የተለያዩ ሀገራት ውስጥ ግጭት የተንሰራፋባቸው ሀገራት ወደ ተረጋጋ የፖለቲካ የተሸጋገሩት በናሽናል ዳያሎግ አማካኝነት በሀገር አቀፍ የምክክር መድረክ አማካኝነት ነው። ኢትዮጵያ ውስጥ ናሽናል ዳያሎግ ሁለት ዓላማዎችን ሊያሳካ ይገባዋል ብዬ አስባለሁ። አንደኛ በቅርብ ጊዜ እቅድ ውስጥ መካተት ያለበት ነገር ምንድን ነው? የተለያዩ የፖለቲካ ልሂቃንና ተከታዮቻቸው አጀንዳዎቻቸውን ሰላማዊና ሕጋዊ በሆነ መንገድ ብቻ እንዲያራምዱ የሚስማሙበትን ፕላትፎርም ሊመቻችላቸው ይገባል። የመጀመሪያው የናሽናል ዳያሎግ ዓላማ አሱ መሆን አለበት። ከዛ አለፍ ሲል ደግሞ የሩቅ ጊዜ ግቡ የናሽናል ዳያሎግ የተለያዩ የፖለቲካ አስተሳሰቦችን በጋራ በማምጣት የኢትዮጵያን ሀገረ መንግስት ለሁላችንም ህልምና ትልም አቃፊ እንዲሆን አድርጎ ሪኮንስትራክት ማድረግ ዳግም መመስረት፣ ህገ መንግስታዊ ስርዓቱን ሁላችንም በሚያስማማ መንገድ ዳግም በመመስረት ሂደት ውስጥ ናሽናል ዳያሎግ ቁልፍ ሚና ይጫወታል። ይህንን ደግሞ በመስራት ረገድ የሲቪል ማህበራት የማይተካ ሚና አላቸው። ምናልባት መንግስት ናሽናል ዳያሎግን ሊሞክረው ይችላል ለመስራት፣ ነገር ግን አመርቂ ሊሆን የሚችለው በመንግስት ይሰራ አይደለም። መንግስት ራሱ ፓርቲው ገዢ ፓርቲ ራሱ የድርድሩ አካል ነው መሆን ያለበት። ስለዚህ ገለልተኛ የሆነ ከማህበረሰብ የሚወጣ የተደራጀ ኃይል ነው ይህንን ነገር ሊያሳካ የሚችለው የሲቪል ማህበራት። ይህንን በመስራት ረገድ ታሪካዊ ሚና መጫወት አለባቸው። ይማናለ የብሔር ክፍፍል በሚመለከት ይሄ ነው። ሁለተኛው አምባገነን ስርዓትን በመገርሰስና ዲሞክራሲያዊ ስርዓትን በማሳካት ረገድ አሁንም የሲቪል ማህበራት የማይተካሚነ ይጫወታሉ ብዬ አስባለሁ። ኢትዮጵያ ውስጥ ዴሞክራሲያዊ ሽግግር ሲኮላሽ የቆየው ከብዙ ምክንያቶች ውስጥ ሁለት መዋቅራዊ ምክንያቶች አሉት። እኔ የደረስኩበት ድምዳሜ ይሄ ነው። አንደኛው የኢትዮጵያን ሀገረ መንግስት ሊገዳደር የሚችል ጠንካራ የተደራጀ ኃይል እስካሁን ድረስ በታሪካችን እምብዛም አልነበረም። ከንጉሱ ጊዜ ጀምሮ በደርግም ጊዜ በኢህአዴግም ጊዜ ሀገረ መንግስቱ ሄጀሞኒክ ልዕልናው የተጠበቀ ሆኖ ነው የቆየው። ይሄ የመሬት ስሪቱ ጋር ተገናኝቶ በርካታ ምክንያቶች አሉት። በዛ መንገድ ነው የቀጠለው። አንድ መንግስት ሲመጣ የተረከበውን የፈረጠመ የጭቆና መረብ የበለጠ አፈርጥሞ ነበር ሲቀጥል የቆየው። ስለዚህ የተለያዩ ከማህበረሰብ ሊወጡ የሚችሉ ኃይሎች እየመነመኑ እየከሰሙ ነበር ሄሉት አንዳንድ ጊዜ ሀገረ መንግስቱን የሚገዳደሩ ኃይሎች ብቅ ያሉበት ክስተት ነበር። ለምሳሌ በደርግ ጊዜ የተለያዩ ንዑስ ብሔርተኞች ተነስተው ነበር። ነገር ግን ግድድሩ ለዲሞክራሲያዊ ሽግግር የሚመቻ አይነት አልነበረም። በፍልሚያ ላይ የተመሰረተ ጦርነት ላይ የተመሰረተ ስለሆነ የሲቪል ማህበራትን እያወደመ ገበያዎችን እያወደመ የተማረውን ማህበረሰብ እያወደመ ነበር ሄደው ከዚህ አጭር ሀሳብ የምንወስደው ነገር ኢትዮጵያ ውስጥ የዴሞክራሲያዊ ሽግግር የተኮላሸው አንደኛ በአብዛኛው ተገዳዳሪ ኃይል ጥንክሮ ስላልወጣ ነው። የወጣ ጊዜ ደግሞ ግድድሩ ጤናማ ስላልነበረ ነው። የሲቪል ማህበራት እነዚህን ሁለት ችግሮች በመቅረፍ ቁልፍ ሚና ይጫወታሉ። አንደኛ ነገር ተገዳዳሪ ኃይል ሆኖ በመውጣት መንግስት ሰዎች ላይ፣ ግለሰቦች ላይ ያለውን የቁጥጥር ኃይል እንዲመነምን ያስችላሉ። ኮንቴንዲንግ ፎርስ ሆኖ ይወጣሉ። ኮንቴንዲንግ የሆነ ማህበራዊ ኃይል ሶሻል ፓወር የተደራጀ ኃይል ሆኖ በመውጣት የመንግስትን ኃይል ባላንስ ማድረግ ይችላሉ። ይህ ትልቅ ቁልፍ ቁልፍ ሚና ነው። ሁለተኛ ነገር ደግሞ የሲቪል ማህበራት ሰላማዊ ስለሆኑ በባህሪያቸው፣ ግድድራቸው ጤናማ ይሆናል። በመሆኑም ዴሞክራሲያዊ ሽግግርን ለማሳካት ቁልፍ ሚና ይጫወታሉ ማለት ነው። ለዚህ የዴሞክራሲያዊ ባህልና ስርዓት እንዲመጣ የሲቪል ማህበራት አሁንም የማይተካ ሚና ይጫወታሉ ብዬ አስባለሁ። በመጨረሻ ድህነትን በመቅረፍ ረገድ አሁንም ብዙ ሚና መጫወት ይችላሉ የሲቪል ማህበራት። ይሄ እንግዲህ የማህበረሰብ ልማት ኮሚኒቲ ዲቨሎፕመንትን በማሳካት ረገድ የሚጫወቱት ሚና ከፍተኛ ነው። ከዚህ ጋር ተያይዞ ተዘዋዋሪ በሆነ መንገድ ክህሎትን በማሳደግ ስኪልስ ዲቨሎፕመንትን በማሳደግ ሰዎች ራሳቸውን የሚያበቁበትን ብቃት እንዲያገኙ በማስቻል የድህነትን የመንሰራፋት ኃይሉን ለመቀነስ፣ ለመቆጣጠር ይችላሉ። ከዛም በተጨማሪ ደግሞ በቀጥታ እፎይታን በመስጠት ሪሊፍ ስራዎች በመሰማራት ድህነት ሊፈጥር የሚችለውን የብሶት መጠን በተወሰነ መንገድ ለማርገብም ትልቅ ሚና ይጫወታሉ ብዬ አስባለሁ። ስለዚህ የብሔር ክፍፍልን በማጥበብ ተጨማሪ አጀንዳዎችን በማምጣት አምባገነናዊ ስርዓትን በመገርሰስና ዴሞክራሲያዊ ሽግግርን እውን በማድረግ በተጨማሪም ደግሞ የተንሰራፋ ድህነትን ደግሞ በማጥበብና በመቀነስ የሲቪል ማህበራት ኢትዮጵያ ውስጥ ሰላማዊ የሆነ የተረጋጋ የፖለቲካና የማህበራዊ አውድ እንዲፈጠር ብዙ አበርክቶ ይኖራቸው ይገባልም ይችላልም ብዬ አምናለሁኝ። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደው ውይይት ተሳታፊዎች በቀጣይ አቅጣጫዎች ላይ የጋራ አቋም በመያዝ ነው ውይይታቸውን ያጠናቀቁት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርንና እንግዶቹን እናመሰግናለን። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ሚሉ አመሰግናለሁ አሉላ። ክቡራትና ክቡራን አድማጮች ቀደም ሲል ከባህር ዳር እየተጠናቀረ የነበረው ዘገባ ደርሶናል፣ አሁን እናቀርባለን። በምስራቅ ጎጃም ዞን ሞጣ ከተማ በሃይማኖት ተቋማት ላይ በተፈጸሙ ጥቃቶች የተጠረጠሩ አምስት ሰዎች በቁጥጥር ስር መዋላቸውን የአማራ ብሔራዊ ክልላዊ መንግስት አስታውቋል። ቁጥራቸው ሶስት አራት በሚል እየተገለጸ ያለ መስጊዶች መቃጠላቸውንም ከአማራ ክልል መንግስት እንደዚሁም ከክልሉ የእስልምና ጉዳዮች ጠቅላይ ምክር ቤት የወጡ መረጃዎች አመልክተዋል። የክስተቱ መነሻ ከተማይቱ ውስጥ ከሚገኘው ቅዱስ ጊዮርጊስ ደብር ላይ የሚገኘውን ቅዱስ ጊዮርጊስ ደብር ለማቃጠል የተደረገ ሙከራን ተከትሎ የተሰራጨ መረጃ መሆኑንም የክልሉ መንግስት አስታውቋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አውግዘዋል። እንዲህ አይነት አድራጎቶችን ተጠያቂዎች ወደ ህግ ፊት እንዲቀርቡም ጠይቀዋል። ሪፖርተራችን አስቴር ምስጋናው ያጠናቀረችው ዘገባ ዝርዝሩን ይዟል። ቀጥሎ ይቀርባል። በአማራ ክልል ምስራቅ ጎጃም ዞን ሞጣ ከተማ በእምነት ተቋማት ላይ ጥቃት የደረሰው በትናንትናው ዕለት ነው። ይህንን አስመልክቶ መግለጫ የሰጡት የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌትነት ይርሰው የክስተት መነሻ በከተማው በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን ላይ የደረሰ ቃጠሎ መሆኑን አብራርተዋል። በትናንትናው ዕለት በሞጣ ከተማ በከተማ ውስጥ የጊዮርጊስ ቤተ ክርስቲያን የማቃጠል ሙከራ ነው የተደረገው። ይህ ተግባር በማህበረሰቡ በምእመናኑ፣ በጸጥታ ኃይሉና በተለያዩ የበሰ ክፍሎች የተቀናጀ ጥረት ወዲያውኑ ርብርብ የጊዮርጊስ ቤተክርስቲያን ሙሉ በሙሉ ቃጠሎ ሳይደርስበት ሙከራ እንደተደረገ ሙከራውን ማክሸፍ ከተቻለ በኋላ የሃይማኖት አባቶች እና በስፍር የተገኙ የሀገር ሽማግሌዎች በስፍራው ተገኝቶ የተደረገውን ሙከራ ላከሸፈው ታዳሚ ምርቃት ሰጥተው ወደየ ቤቱ እንዲሄድ ከተሸኘ በኋላ በቃል አቀባዩ በተገለጸው መረጃ ላይ በከተማው የሚገኙ የእስልምና መሪዎችን እና የከተማውን አስተዳደር እንዲሁም ሌሎች ነዋሪዎችን አስተያየት ለማካተት ያደረግኩት ጥረት ለጊዜው አልተሳካም። ቃል አቀባዩ አክለው እንዳሉት ግን ከመስጊዶቹ በተጨማሪ በንግድ ቤቶችና መሰል ተቋማት ላይ ጥቃት ደርሷል። ወዲያውኑ ጉዳዩ ሌላ ቅርጽ እንዲይዝ በማድረግ ቁጥራቸው ቀላል የማይባሉ ግለሰቦች መስጊዶችን ወደ ማጥቃት ነው የሄዱት። በዚህም በሶስት መስጊዶች ላይ ጉዳት ደርሷል። አጋጣሚውን በመጠቀምም ስርዓት አልበኛ የሆኑ ቡድኖች ሱቆችን ወደ መዝረፍ፣ ወደ ማቃጠል ነው የሄዱት። በዚህም በርካታ ንብረት ወድሟል። በሰዎች ላይ ቀላልና ከባድ አደጋዎች ደርሰዋል። ሕይወትን በማጣት ሊገለጽ የሚችል የደረሰ ጉዳት የለም። አምስት ግለሰቦች በተጠርጣሪነት በቁጥጥር ስር ውለው ምርመራ እየተጣራባቸው ነው የሚገኙት። ሌሎችንም ተጠርጣሪዎች በመለየት ክትትል እየተደረገባቸው እና በሕግ ጥላ ስር ለማዋል እንቅስቃሴዎች ተጀምረዋል። በአሁኑ ሰዓት የክልሉ ልዩ ኃይል አድማ ብተና፣ መደበኛ ፖሊስ ምንሻውና ሌላው የጸጥታ አካላት አካባቢውን ተቆጣጥረውት ነው የሚገኙት። የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት የሰጠው መረጃ የተቃጠሉት መስጊዶች ቁጥር አራት መሆኑን ያመለክታል። የምክር ቤቱ ፕሬዚዳንት ሼህ ሰይድ አህመድ ለክልሉ ቴሌቪዥን እንደገለጹት የተፈጸመው ጥቃት በቀላሉ የማይታይና በከፍተኛ ሁኔታ ሊወገዝ የሚገባ ነው ብለዋል። ይህ የተፈጸመው ድርጊት እንደ አማራ ክልል እስልምና ጉዳዮች በከፍተኛ ሁኔታ ያሳዘነን ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር ተያይዞ እንዲህ አይነት ኢትዮጵያዊነት ባህላችን ያፈነገጠ ተግባር ሲፈጸም በእርግጥ ሁሉም የህብረተሰብ ክፍል እንደሚያወግዘው እርግጠኞች ነን። በእኛ በኩልም ይህ ድርጊት የተወገዘ ተግባር ነው። መንግስት ይህን ጥፋት በፈጸሙ ኃይሎች ላይ አፋጣኝ እርምጃ እንዲወስድም እንጠይቃለን። ደግሞ መንግስትም ለሁሉም ቤተ እምነቶች ማለት ነው አስፈላጊውን ጥበቃ እንዲያደርግ ማሳሰብ እንወዳለን። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ዛሬ የሰጡት መግለጫ ድርጊቱ በድንገት እንደተፈጸመ ቢጠቁሙም የተለዩ ሌሎች መረጃዎችም እየወጡ ነው። እነዚህ መረጃዎች እንደሚያሳዩት እንደዚህ አይነት ችግሮች ሊኖሩ እንደሚችሉ የሚገልጽ ደብዳቤ ለአካባቢው አስተዳደር ተጽፏል። ለክልሉ መንግስት አንዳንድ መስሪያ ቤቶችም ግልባጭ ተደርጓል። ለምን ቀድሞ እርምጃ መውሰድ እንዳልተቻለ በአሜሪካ ድምፅ የተጠየቁት የክልሉ መንግስት ቃል አቀባይ ቀጥተኛ ምላሽ ከመስጠት ተቆጥበዋል። በመውጣና በአካባቢው ብቻ ሳይሆን አሁን በተለያዩ አካባቢዎች ህዝቦችን እርስ በርስ ለማጋጨት የሚደረጉ የሚታወቁ በርካታ ሙከራዎችና ፈተናዎች እንዳሉብን ይታወቃል። በርካታ ፈተናዎች አሉ። ቀደም ብዬ እንደገለጽኩት ህዝብን ከህዝብ ጋር በማጋጨት ትርፍ እናገኝበታለን ብለው በሚያስቡባቸው የተለያዩ ቀዳዳዎች ሁሉ እኮ የዓላማቸውን ለማስፈጸም የሚንቀሳቀሱ ኃይሎች እንዳሉ ይታወቃል። በልዩ ልዩ መልኩ የሚንቀሳቀሱ አካላትን የክልላችን የጸጥታና የደህንነት መዋቅር እየተከታተለ በርካታ ችግሮችን ቀድሞ ከመከሰታቸው ደረጃዎችንም እየተከታተለ እንዲሁ ህዝባችን ለሌላ ጥቃት ለከፋ ጥቃት እንዳይዳረግ ከፍተኛ ስራዎች እየተሰሩ ነው ያሉት። እነዚህ አሁን ትናንት ሞጣ የተደረገው ነገርም በዚህ መልኩ እዛ ማህበረሰብ ላይ እንዲህ አይነት ችግር ይከሰታል ተብሎ በመንግስት ደረጃ የሚታሰብ አልነበረም። ለዚህ የሚያደርስም ችግር የለም አልነበረም። ነገር ግን ይህንን ጉዳት በከፋ ደረጃ እንዳይሄድ ከዛም በላይ ከደረሰው ጉዳትም በላይ እንዳይሄድ እጅግ ቁጥሩ ቀላል የማይባል የሞጣ ህዝብ ችግሩ ወደ ከፋ ደረጃ እንዳይደርስም ከጸጥታ አካላት ጋር በመሆን የሀገር ሽማግሌዎችም ከፍተኛ ርብርብም አድርገዋል። ችግሩ ከተከሰተ በኋላ ዞሮ ዞሮ አጥፊዎች አሁን እነከሌ ናቸው እነከሌ ነው ብሎ ለመግለጽ ጊዜው አይደለም። ምርመሪያውን የያዙት አካላት ለህዝቡ ይፋ እንዲያደርጉ እናደርጋለን ደባልቂ ለመንግስት መገናኛ ብዙሃን ሲናገሩ ችግሩ ሊፈጠር እንደሚችል የሚገልጽ ደብዳቤ እንዳልደረሳቸው ነው ያስረዱት። ለእኛ ለጸጥታ ኃይል የደረሰ ነገር የለም። የደረሰው ነገር ከዚህ በፊት የደረሰው በውስጣቸው በሙስሊም ማህበረሰብ ውስጥ ማለት በተለይ በአመራሮቹ አካባቢ ላይ የተከሰቱ አንዳንድ ችግሮች እንደነበሩ በወቅቱ ታውቀዋል። በወቅቱም ደግሞ በራሳቸውም ሌላም አካል ሁኔታዎች ሁኔታዎቹ እንዲበርዱ ተደርጓል። ማለት የተፈጠሩ እርስ በርስ የነበሩ ግጭቶች ስለነበሩ እነሱ ግጭቶች እንዲፈቱ ተደርጓል እንጂ በተለይ የመንገድ የችግር ይደርሳል የሚል ለፖሊስም ሌላ መንገድ ለእኛም እስከ ክልል ባለውም ለዞኖችም ይህ መረጃ አልደረሰም በወቅቱ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ፌስቡክ ገጻቸው ባሰፈሩት ጽሁፍ የተፈጸመውን ድርጊት አውግዘዋል። የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የአማራ ዲሞክራሲያዊ ንቅናቄ አብን በመግለጫቸው ድርጊቱን አውግዘዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። አመሰግናለሁ አስቴር። ለዜናው መለሳለሁኝ። ቀሪውን ዝግጅት እንዲያስተዋውቅ ወደ አሉላ ላስተላልፋችሁ። አድማጮች፣ የፕሮግራሙ ተከታታዮች፣ በየሳምንቱ በዚህ ሰዓት በጉጉት የምትጠባበቁት የሳምንቱ ምርጥ ምርጥ የሙዚቃ ስልቶች የሚመረጡበት በደሳለኝ መኮንን የሚዘጋጀው የሙዚቃ ቃና ነው። ሰዓቱ የሙዚቃ ቃና። ተሳታፊዎች በያላችሁበት የክብር ሰላምታዬ ከስቱዲዮ 14 ይድረሳችሁ። እለቱን በድጋሚ ለማስታወስ በአዲስ አበባ አቆጣጠር ታህሳስ 11 2012 ሲሆን በዋሽንግተን ዲሲ ደግሞ ታህሳስ 21 2019 ዓ.ም ላይ እንገኛለን። የዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል አንድ ሁለቱን ብንመለከት በ1991 11 የሚሆኑ የቀድሞ የሶቪየት ህብረት አገሮች ሶቪየት ህብረት በመፍረሷ የራሳቸውን ነጻነት አወጁ። በ1991 1995 የቤተልሄም ከተማ በእስራኤል መስተዳደሯ ቀርቶ በፍልስጤም እንድትስተዳደር ተይበር የነበረ ፓናም ቦይንግ ሰባት መቶ አርባ ሰባት አይሮፕላን ሎከቢ ስኮትላንድ አሸባሪዎች ባጠመዱት ቦምብ ፈንድቶ የ270 ሰዎችን ህይወት ቀጥፏል። እንግዲህ እነዚህ ሲሆኑ የዛሬቷ ቀን በታሪኩ ያስመዘገበቻቸው ዋና ዋና አበይት ክንውሎች። በዛሬቷ ቀን ከተወለዱ ታዋቂ የዓለማችን ሰዎች መካከል ደግሞ ስሟ አፐር ቦልታ በአሁኑ አስሟ ደግሞ ና ፋሶ ተብላ የምትጠራው አገር ፕሬዝዳንት የነበሩት ቶማስ ሳንካራ ዛሬ ሰባኛ ዓመታቸውን ያከብሩ ነበር። ቶማስ ሳንካራ ገና የሰላሳ ሰባት አመት ወጣት እያሉ ነበር የተገደሉት። የተከበራቸው የሙዚቃ ቀን አድማጮች በቀጥታ ለዛሬ ስቱዲዮ ያቸው ወደ ገባሁት የተመረጡ ዜማዎችን ልውሰዳችሁና እያደመጣችሁት ያላችሁት ዜማ ዋ The touch of your hand makes my pulse react. That it's only the thrill, of boy, me and girl, I was such fact. It's physical. You must try to ignore that it means more That cause to be there's a name for it, but there's a phrase that is but whatever the reason you do, የምሽት ፕሮግራማችንን የጀመርነው ዋት ላቭ ጋ ቱ ድዊዚት በተሰኘው የቲና ተርነር ዜማ ነበር እንደ ኤውሮፕያን አቆጣጠር በ1984 ዓ ም ከዛሬ 35 ዓመት በፊት መሆኑ ነው። ቲና ፕራይቬት ዳንሰር በተሰኘው አምስተኛው የስቱዲዮ አልበሟ ውስጥ የተካተተ ዜማ ነበር። ይህ ዜማ ሩሊንግ ስቶን መጽሔት አምስት መቶ ተወዳጅ ዜማዎች ብሎ ከመዘግባቸው ዜማዎች ውስጥ ይካተታል። የአስራ ሁለት ጊዜ ግራሚ ተሸላሚ የሆነችውና ከሁለት መቶ ሚሊየን በላይ ቅጂ የሸጠችው ቲና ተርነር ባለፈው የህዳር ወር 80ኛ ዓመት ልደቷን አክብራለች። ቲና 80ኛ ዓመት የልደት ቀኗን በማስመልከት ለአድናቂዎቿ ባስተላለፈችው መልእክት፣ አዎ 80ኛ ዓመቴን ያስኩኝ የተለያዩ ህመሞች ቢያጠቁኝም በአሁኑ ሰዓት በጤንነትና በጥሩ ሁኔታ ላይ እገኛለሁ። የ80 ዓመት የዕድሜ ባለጸጋ በመሆኔም ደስተኛ ነኝ ብላለች። ቢያንሴ፣ ሼር፣ ሚስ ኤልየት እና ሌሎችም በርካታ ሙዚቀኞች ለቲና 80ኛ ዓመት ልደት ለድምፅ አይቷ ያላቸውን ልዩ አክብሮት ከገለጹ በኋላ ቀሪውን ሕይወቷን በጤንነት እንድትኖር ተመኝተውላታል። የተከበራቸው አድማጮች እስቲ ከዚች ተደናቂ ሙዚቀኛ አንድ ዜማ አብረንና ድምፅ የዜማው ርዕስ ፕራይቬት ዳንሰር። You don't look at their faces, and you don't ask their names, you don't think of them as human you don't think of them at all. You keep your mind on the money, keeping your eyes on the wall, and your private dancer, a dancer for my what you want me to do? I'm your prize dancer, a dancer for money, and any old music will do. I wanna make a million dollars. I wanna live by the sea, have a husband and some children. Places and the men are all the same, you don't look at their faces. thank አዎ፣ የግልህ ደናሽ ነኝ። ለገንዘብ የምደንስ ሚሊዮን ዶላር ካያዝኩ በኋላ ትዳር መስርቼ ልጆች ወልጄ ጥሩ ቤት ገዝቼ በውሃ ዳር መኖር እፈልጋለሁ ፕራይቬት ዳንሰር እያለች የተጫወተችልን ቲና ተርነር ነበረች። ቲና ባለፈው ህዳር 26 ሰማንያኛ ዓመት ልደቷን አክብራለች። የተከበራቸው የሙዚቃ ቀን አድማጮች፣ የፊታችን ሮብ እዚህ ዩናይት ስቴትስ የገና በዓል ይከበራል። በዓሉን በማስመልከት ህዝቡ ሽር ጉድ እያለ ነው፣ ለሰው የገና ስጦታ ለመግዛት ዛሬና ነገ ሱቆች በህዝብ ይጨናነቃሉ። እስቲ በመቀጠል በዓሉን በማስመልከት ኦል አይ ወንት ክሪስማስ ኢዝ ዩ የተሰኘውን የመሪያ ኬሪን ዜማ እና I don't want to. ኦል አይ ወንት ክሪስመስ ይዚ የተሰኘውን የመሪያ ኬሪን ዜማ ነበር ያድምጥ ነው። ይህ ሳምንት ለመሪያ ኬሪ ልዩ ሳምንት ነው። ምክንያቱም ቀደም ብላችሁ የሰማችሁት ዜማ ከሀያ አምስት ዓመታት በኋላ በዚህ ሳምንት የአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ ይዞላታል። የቢልቦርድ ሰንጠረዥን ካነሳሁ አይቀር የሁለተኛና የሶስተኛ ደረጃ የያዙትን ዜማዎች እግረ መንገዴን ልንገራችሁ ይህ ለቅምሻ ያድመጣችሁ ሰርክልስ የተሰኘው የፖስት ማለውን ዜማ የሁለተኝነትን ደረጃ ሲይዝ የሶስተኝነትን ደረጃ የያዘው ደግሞ ራክን አራውንድ ዘ ክሪስማስ ትሪ የተሰኘው የብሬንዳሊ ዜማ የሶስተኝነትን ደረጃ ይዟል። ወደ ሳምንቱ የአልበም ሽጫጭ ገባ ብለን ደግሞ በዚህ ሳምንት በሽጫጭ ከአንደኛ እስከ ሶስተኛ ያሉትን ብንመለከት ፕሊስ ኤክስኪውዝ ሚ ፎር ቢንግ አንቲ ሶሻል የተሰኘው የራዲ ሪቺ አልበም መቶ አንድ ሺህ ቅጂን በመሸጥ በዚህ ሳምንት የአንደኝነትን ደረጃ የያዘ ሲሆን ሁ የተሰኘው ዘሁ አልበም ሰማንያ ዘጠኝ ሺህ ቅጂን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ሮማንስ የተሰኘው የ ካሚላ ካቤሎ አልበም 86 ሺ ቅጅን በመሸጥ የሶስተኝነትን ደረጃ ይዞላታል። እስቲ ከዚሁ የሶስተኝነትን ደረጃ ከያዘው ከካሚላ ካቤሎ አልበም ውስጥ ሲኖሪታ የተሰኘውን ዜማዋን እናደምጥ። ሮማንስ ከተሰኘው ከካሜላ ካቤሎ ሁለተኛ የስቱዲዮ አልበም ውስጥ ሲኞሪታ የተሰኘውን ዜማዋን ነበር ያደመጥነው። አብሯት የተጫወተው ሸዋን መንደስ ነበር። የኩባን አሜሪካን ተወላጅ የሆነችው የሃያ ሁለት ዓመቷ ካሜላ ካቤሎ ይህንን ሮማንስ ብላ የሰየመችውን ሁለተኛ የሆነውን የስቱዲዮ አልበሟን ያወጣችው ይህ የያዝነው የታህሳስ ወር መጀመሪያ አካባቢ ሲሆን አልበሙ በጥሩ ሁኔታ እየተሸጠላት ይገኛል። ይኸው በቢልቦርድ ሰንጠረዥም ላይ ከሁለት መቶዎቹ አልበሞች መካከል የሶስተኝነትን ደረጃ ይዞላል። I'm going on during this time I fear, there's no one to save me. This all and nothing really got away, driving me crazy. I need somebody to hear, somebody to know. Somebody to have, somebody to hold. It's easy to say, but it's never the same. I guess I kinda let like the way you know, know the pain. And all the day bleeds, and nightfall And you know not here to give me There's no one to turn to This all or nothing we've and nothing we of loving Go be sleeping without you no, I need somebody to know Somebody to hear Somebody to have Just to know how it feels It's easy to say But it's never the same I guess I kinda let like go way you help me escape and all the day bleeds into night አሪፍ ዜማ ነበር። ሰሞን ዩ ላቭድ የተሰኘውን የሊዊስ ከባልዴን ዜማ ነበር ያደመጥ ነው። ሉዊስ ከባልዴ የስኮትላንድ ድምጻዊ ሲሆን የመጀመሪያ አልበሙን ባለፈው የግንቦት ወር ነው ያወጣው። ቀደም ብለን ያደመጥ ነው ሰሞን ዩ ላቭድ የተሰኘው ዜማው በእንግሊዝ የሙዚቃ ሰንጠረዥ ላይ የበላይነትን የያዘ ሲሆን፣ እዚህ ዩናይትድ ደግሞ ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት የአራተኝነትን ደረጃ ይዞለታል። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። መጪውን የአውሮፓ የገና በዓል ለምታከብሩ አድማጮቻችን ቅድሚያ ሜሪ ክሪስማስ እያልኩኝ ሃፒ ክሪስማስ እያለች ሰሊን ዲዮን በምትጫወተው ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ። በእኔ በኩል ቻው። አመሰግናለሁ። ደስ አለኝ። ለአንተም ለሲሊንዳያውንም ለአድማጮቻችን ሁሉ መልካም ገና፣ ሜሪ ክሪስማስ። በምስራቅ ጎጃም ሞጣ ከተማ ውስጥ በሃይማኖት ተቋማት ላይ በተፈጸሙ ጥቃቶች የተጠረጠሩ አምስት ሰዎች በቁጥጥር ስር ውለዋል። ቁጥራቸው ሶስትና አራት በሚል እየተገለጸ ያለ መስጊዶች መቃጠላቸውን ከአማራ ክልል እንዲሁም ከክልሉ እስልምና ጉዳዮች ጠቅላይ ምክር ቤት የወጡ መረጃዎች አመልክተዋል። የክስተቱ መነሻ ከተማይቱ ውስጥ የሚገኘውን ቅዱስ ጊዮርጊስ ደብርን ለማቃጠል የተደረገ ሙከራ መሆኑንም የክልሉ መንግስት አስታውቋል። ዝግጅታችን ለምሽቱ በዚሁ ተጠናቀቀ ክቡራትና ክቡራን። ጤና ይስጥልኝ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር በዚሁ ይሰናብታለሁ። ነገ እሁድ ከምሽ ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። ለአሁኑ በእኔ በኩል ሰላም፣ ደህና እደሩ። እዚ ሬዲዮ ድምፂ አሜሪካ እዩ ካብ 4